ጀርመን ውስጥ ቁጥሩ እየጨመረ የመጣውን የኮሮና ተዋሲ ወረርሺ ለመቆጣጠር ይቻል ዘንድ ቀደም ሲል የተጣለው የእንቅስቃሴ ገደብ ለተጨማሪ ሶስት ሳምንታት እንዲራዘም ተጠይቋል። የፊታችን እሁድ የሚያበቃው የእንቅስቃሴ ገደብ እስከ ጥር 23 ቀን 2013 ዓ ም ድረስ ነው እንዲራዘም የተወሰነው። በተለይ የኮሮና ተዋሲ በቀን ከአንድ ሺህ በላይ ሰዎችን ህይወት ጀርመን ውስጥ መቅጠፍ መጀመሩ 16ቱ ክፍለ ሀገራት መሪዎች ላይ ጫናው እንዲበረት አድርጓል። መሪዎቹ ከመራሂተ መንግስት አንጌላ ሜርክል ጋር ዛሬ መክሯል። ጀርመን ውስጥ እስካሁን ድረስ በኮሮና ተዋሲ ምክንያት ከ34 ሺህ በላይ ሰዎች ህይወታቸውን አጥቷል። ውሳኔው ከመተላለፉ በፊት ጥቂት ቀደም ብሎ መረጃዎች ወጥቷል። የበርሊኑ ባልደረባችን ይልማ ኃይለ ሚካኤል መስመር ላይ ይገኛል። ይልማ፣ የዛሬው ውሳኔ በዋናነት ምን ላይ ያተኮረ ነው? ምንድን ነው? እስካሁን ድረስ የምንጠብቀው እጃችን የገባው ማስረጃዎች እንደሚያረጋግጡት እና ብዙ የዜና ወኪሎች እና የዜና አውታሮችም እነሱ ደጋግሞ እንደሚሉት አንተም እንደጠቀስከው ለሚቀጥሉት ሶስት ሳምንታት ነገሮችን ቀጥ አድርጎ የማቆም እና በሽታውን ለመቆጣጠር የሚደረጉትን እርምጃዎች እንዲቀጥል ነው የተባለው። ይህ አንደኛው ነው። በአጠቃላይ ሁሉም የደረሱበት አሁን እኔ እናንተ ከምናደርገው ጥያቄ እና መልስ በኋላ መንግሥታዊ መግለጫዎች ይሰጣሉ። እዛ ላይ አንዳንድ ነገሮች ይነሳሉ ተብሎ ነው የሚጠበቀው በአምስት ኪሎ ሜትር ወይም በአስር ወይም በአስራ አምስት ኪሎ ሜትር ዙሪያ ገብ የሰዎች መንቀሳቀስን መብት የሚመለከት ነው። ይህ ጉዳይና ምናልባት የትምህርት ቤት ጉዳይ የሚያነጋግራቸው ነው። በዚህ ነው እንግዲህ እነሱም ጋዜጣዊ መግለጫቸውን በሰጡን ሰአትና ጊዜ ለማቅረብ ያልቻሉት። የእንቅስቃሴ ገደቡ የተጣለው ወይም ደግሞ ይጣላል ተብሎ የሚጠበቀው እንግዲህ ረቂቅ ሰነድ ይዘው ነው። ጋዜጠኞችም የሚናገሩት በእነማ ላይ ነው? ትምህርት ቤቶችና አገልግሎት መስጫ ተቋማት እንቅስቃሴያቸው እንዴት ይሆናል ተብሎ ይጠበቃል። አንደኛ በሁለት በሶስት ክፍል ነው ያለው። የተማሪዎች ጉዳይ በተመለከተ በተለይ የአንደኛ ደረጃ ክፍል ተማሪዎችን በተመለከተ እስካሁን ድረስ ቤታቸው ስላሉ እንዲቀጥል የሚለው ነው። ነገር ግን አስረኛ አስራ አንደኛ አስራ ሁለተኛ በተለይ ደግሞ በኮምፒውተር በኤሌክትሮኒክስ ራሳቸውን እና ነገሮችን መከታተል መግባት መውጣት የሚችሉ እነሱን በአንድ በኩል ቤታቸው በፈረቃ እንዲሆኑ፣ በሌላ በኩል ግን ትምህርት ቤት ደግሞ እየመጡ ለፈተናውም እንዲያመች ከአስተማሪዎቻቸው ጋር እንዲገናኙ የሚል ሀሳብ አለ። በአጠቃላይ ግን የ ተማሪዎች ጉዳይ ሳይሆን ብዙዎቹን ያሳስበው እስከ ስምንት መቶ ሚሊዮን ዩሮ በየቀን እየከሰረ ነው የሚሉት የንግድ ዘርፍ ላይ የተሰማሩትን ጉዳዮች ነው። ግን እነሱም በሽታው እንዳይስፋፋ እንደ ሌሎቹ ሀገሮችም ይህንን ሁኔታ ተመልክተው እስከሚቀጥሉት ሶስት አራት ሳምንቶች ረጋ እንዲሉ ነው የተጠየቀው። ከዛ በኋላ ደግሞ ምን ይመጣል የሚባለው እንደሚመስለኝ ጊዜውም ደግሞ የሚወስነው ነው። ሌሎች ሀገራትን ካነሳን መቼም አውሮፓን በአጠቃላይ መመልከት ይገባል። ከአውሮፓ ውጭ በእርግጥ ብሪታንያ ጠበቅ ያለ እርምጃ መውሰዷ ተሰምቷል። ሰዎች፣ የምግብ አገልግሎቶች የመሳሰሉት ለሕክምና ወይም ደግሞ ወደ ስራ በጣም አስፈላጊ ካልሆነ ነገር ውጭ መንቀሳቀስ እንዳይችሉ ነው የተነገረው። ጀርመንም ጠበቅ ያለ እርምጃ ነው እንግዲህ እየወሰደች ያለችው። አሁን ግን በአጠቃላይ አውሮፓ ውስጥ የሚገኙ ሀገራት በጋራ እንደዚህ አይነት የእንቅስቃሴ ገደብ ሳይጥሉ ጀርመን በተናጠል እርምጃውን መውሰዷ ምን አይነት ተጽዕኖ ይኖሯል? ላብነት ያህል የከባድ ጭነት አሽከርካሪዎች በብዛት ወደ ጀርመን ይገባሉ፣ ከጀርመንም ወደ ሌሎች አውሮፓ ሀገራት ያቅናሉ። የዚህ ተጽዕኖ ውሳኔው ላይ ታሳቢ ታደርጓል? ብዙ ነገሮች ነው የተነሱት። እንዳልከው ብዙ ቁሳቁሶች እንደ ልብስ፣ መኪና መለዋወጫ እቃዎች፣ ወይም አታክልትና ፍራፍሬ፣ ስጋ የመሰሉትን ከጀርመን የሚያዋስኑ ሀገሮች የአውሮፓ አባል ሀገሮች ወደዚህ የሚመጡትም ጉዳዮች አሉ። አብዛኛዎቹ ግን በተለይ እቃዎችን በተመለከተ ገበያው ስለማይንቀሳቀስ መኪናዎችም የሚንቀሳቀሱ አይደሉም። ሹፌሮቹ መኪናውን እያያዙ የሚመጡበት ነገር የለም። ምናልባት ስጋና ታክልት የተመለከተ ነው። እሱንም በተመለከተ በአውሮፕላን በሌሎች ዘዴዎች ወይንም ሰዎች ድንበር ላይ ሊቀበሉ የሚያደርጉበት ሁኔታ አለ። ግን ጀርመን ብቻ ሳትሆን ፈረንሳይም እንደዚህ አድርጋለች፣ ጣሊያኖችም አድርገዋል። ስፔንም ውስጥ ያየነው ሁኔታ ነው። ይህንን ሁኔታ እያንዳንዱ ሀገር ለሀገሬ ለሕዝብ ደህንነት ብሎ የሚወስደውን እርምጃ ሌሎቹ የሚቀበሉት ይመስለኛል። ጀርመኖችም ደግሞ ለአጭር ጊዜ ለሚመጡት ሶስት ሳምንታቶች ብዙዎቹ ነገሮች ተሸክመን አብረን እንጓዝ የሚል ነው ሀሳብ ያላቸው። በተለይ ደግሞ እንደሰማነው በሽታው በእንግሊዝም ሀገር ሆነ በደቡብ አፍሪካ ባህሪውና ገጽታውን ቀይሮ ደግሞ ሌላ ሆኖ ነው የመጣው። ስለዚህ ከጊዜውና ከሁኔታው ጋር የሚሮጥበት ዘመን ውስጥ ነው የተገባው። እንደዚህ አይነቱን እርምጃ እንደሰማሁት አሁን እንቀበላለን የሚል ነው። ጥሩ እንግዲህ አድማጮች፣ ጀርመን ውስጥ ቁጥሩ እየጨመረ የመጣውን የኮሮና ተህዋሲ ወረርሽኝ ለመቆጣጠር ይቻል ዘንድ ቀደም ሲል የተጣለው ገደብ ለተጨማሪ ሶስት ሳምንታት እንዲራዘም መጠየቁንና ውሳኔውን በተመለከተ ከበርሊኑ ወኪላችን ይልማ ሀይለ ሚካኤል ጋር ያደረግኩት ቃለ መጠይቅ ነበር። እንግዲህ ይልማ፣ ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ። መልካም ጊዜ